ለወይዘሮ ኦንግ ሳንሱቺ የዕድሜ ልክ ምኞት ስኬት፣ ለህቲን ኪያው የታማኝነታቸው መመዘኛም፣ ለሀገሪቱ የጦር ጄኔራሎች ደግሞ የበጎ ፈቃዳቸው ምልክት ነው። ዛሬ የሆነው ለሚያንማር የዲሞክራሲያዊ ሽግግር ጅምር በርማ የሆነው ምያንማር በ1962 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ያኔው የጦር ኃይሎች አዛዥ ጄኔራል ኔ ዌን የሀገሪቱን ሲቪላዊ መንግሥት በኃይል አስወግደው ስልጣን ከያዙ ወዲህ ከጦር ጄኔራሎች ወይም በጄኔራሎች ከሚሾም ታማኛቸው ውጪም ሲቪል ፖለቲከኛም ስልጣን ሲይዝባት የዛሬው የመጀመሪያው ናት። ዛሬ ቃለ መሃላ የፈጸሙት የ70 ዓመቱ አዛውንት ክቲን ኪያው የታዋቂ ገጣሚ ልጅ ራሳቸውም ገጣሚ፣ ጎበዝ ተማሪ፣ በሳል ፖለቲከኛም ናቸው። ለፕሬዝደንትነት ያበቃቸው ግን ከጥረት ብስለት እውቀታቸው ይልቅ ለአውንግ ሳን ሱቺም ታማኝ መሆናቸው ነው። ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግርም ፓርቲያቸውን ለምርጫ ድል ያበቁት ኖቤል ተሸላሚዋ ፖለቲከኛም ሳን ሱቺ መሆናቸውን ደጋግመው አረጋግጠዋል። እንደ ፕሬዝደንቱ ሁሉም ዘንድሮ ሰባኛ ዓመታቸውን የደፈኑት ኦንግ ሳንሱቺ የሚያንማር የነፃነት ታጋይ የጦር ሰራዊቱ መስራችና ብሔራዊ ጀግና የኦንግ ሳን ልጅ ናቸው። ዝንባሌያቸው ከአባታቸው ታሪክ ስምና ዝና ጋር ተዳምሮ በ በብሔራዊ ሊግ ለዲሞክራሲ ኤንኤልዲ በእንግሊዝኛ ምህፃሩ ፓርቲ በኩል ፖለቲካን ተቀየጡ። ጉዞ ግን አደገኛም፣ አስፈሪ የሚያንገላታም ነበረ። አባታቸው የመሠረቱት ጦር ጄኔራሎቹም ሴትዮዋን ለ15 ዓመታት በቁም እስረኝነት አግተዋቸዋል። ብሪታንያዊ ባለቤታቸው ሲሞቱ እንኳ እስረኛ ነበሩ። ብሪታንያዊ ሁለት ወንድ ልጆቻቸውን ማየት የቻሉትም ለተወሰኑ ጊዜያት ብቻ ነበረ። የረጅም ጊዜ ትግላቸው አሁን በእርግጥ ለውጤት በቅቷል። ይሁንና ከውጭ አገር ዜጋ የተጋባ ወይም የውጭ ዜጋ የሆነ ልጅ ያለው ፖለቲከኛ በሚያንማር ሕገ መንግሥት መሰረት ሀገሪቱን መምራት ክልክል ነው። በዚህም ምክንያት ሳንሱቺ የውጭ ጉዳይ ሚኒስትርነቱን ስልጣን ይዘው ፕሬዝደንትነቱን ለረጅም ጊዜ ታማኛቸው መስጠት ግድ ነበረባቸው። የጦር ጀኔራሎቹም ከብዙ ግፊትና ዓለም አቀፍ ጫና በኋላ ሳንሱቺን ፈተው በቅርቡ የተደረገው ምርጫ ሲፈቅዱ በምርጫው የትኛውን ፓርቲ ቢያሸንፍ ከሁለቱም የሀገሪቱ ምክትል ፕሬዝደንቶች አንዱም ከጦሩ እንዲወከል ሕግ አጽድቀው ነው። የሀገር ውስጥና የመከላከያ ሚኒስትርነቱ ስልጣን ሁል ጊዜም በጦር ሰራዊቱ እጅ ነው። ከሀገሪቱ ምክር ቤቶች መቀመጫዎች 25 ከመቶውን የሚይዙት የጦር መኮንኖች ናቸው። ሚያንማር በእርግጥ ከጦር ጀኔራሎች ቀጥታ አገዛዝ ተላቃለች። ለዲሞክራሲያዊ ስርዓት ግን ብዙ ይቀራታል። ምክንያት ፕሬዝዳንቷ ወንበር ጠባቂ ናቸው። ከምክትል ፕሬዝዳንቷ አንዱም ጀነራል ናቸው። ከዋና ዋና ሚኒስትሮች ሁለቱም ጀነራሎች ናቸው። ከምክር ቤት አባላት 25 በመቶው የጦር መኮንኖች ናቸው እና ሚያንማር ዲሞክራሲን በርግጥ ጀምራለች፣ ግን ገና ነች።